ቆንጅት ቆንጂት፣ አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። Right through the maze of the madness, struggle is my address with pain and crack lips Gunshots coming from sounds of blackness. Giving this game with no time to practice, born on the blacklist, told I'm below average, a life with no cabbage. That's no money if you from where I'm from. Funny, I just want some of your son. Dark clouds seem to follow me. Alcohol that my pop swallow bottle me. No apology, I walk with a bold on my shoulder. It's a cold war. I'm a colder soldier. Hold the same fight that made Martin Luther the king. I ain't using it for the right thing. In between lean and the fiends, hustle and the schemes. I put together pieces of a dream. I still I have, have one. I got a dream. One thing. And in the mirror images of me getting much clearer dear self I wrote a letter just to better my soul If I don't express it, then forever I hold Inside, I'm from a side where we gotta control Rap music in the hood play a fatherly role My story like yours, yo, gotta be told Tryna to make it from a gangster to a galiar role Red scrolls are stone slaves the Jewish people in cold cage Hate has no color or age Flip the page, now my race became freedom Right dreams in the dark, they far, but I can see them I believe in heaven more than hell Blessings more than jail In the ghetto, letting love prevail With a story to tell My eyes see the glory yeah, well, the world waiting for me to get yeah, I, I have a dream. dream. I got a dream. One ራፐር ኮመን ከዊላያም ጋር በመሆን የተጫወተውን ዜማ ነበር ያደመጥ ነው። ሰላም ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምን ሰነበታችሁ እንደምንስ አመሻችሁ? ለሳምንታዊ ክፍር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ዛሬን ጀምሮ እስከሚቀጥለው ሳምንት ዋሽንግተን ዲሲ በሰው ተጨናንቃ ነው የምትሰነብተው። ምን ነው ቢሉ ያው ቀደም ባለው በጥሩ ሁኔታ በተቀነባበረው ፕሮግራማችን እንደተከታተላችሁት ማርቲን ሉተርኪንግ አይሃበድሬም ህልማለኝ የተሰኘውን ንግግራቸውን ያደረጉበት አምሳኛ አመት ከዛሬ ጀምሮ ዋሽንግተን ዲሲ እየተከበረ ነው። በአሁኑ ሰዓት የዋሽንግተን ዲሲ አየር ጸባይ ፀሐያማ ነው። ሰማዩ ጥርት ብሎ ነው የሚታየው። የተከበራቸው የሙዚቃ ቀን አድማጮች ወደ ሙዚቃችን እንግባና እስቲ ጥቁር አሜሪካውያን በቆዳቸው ቀለም ይደርስባቸው ስለነበረው በደልና ስላደረጉት ትግል የተዜመ ዜማ ልጋብዛችሁ። ዳውን ኤን ሚሲሲፒ የተሰኘ ነው የዜማው ርዕስ። እኔ ባደኩባት ሀገር በሚሲሲፒ ጥንቸል እንኳ ለማደን ወቅት ነበራቸው፣ ፍቃድም ያስፈልጋቸው ነበር። በእኔ ላይ ግን አደኑ ለነሱ ጊዜ ክፍት ነበር። እኔን በማደናቸውም አይጠየቁም ነበር። በዚያን ጊዜ ሚሲሲፒ አያቴ ጋር ሆኜ በመንገድ ሲሄድ ውሃ ይጠማኛል። ታዲያ አያቴ ልጅ አደርሃን፣ እዚያ ለነጮች ብቻ የሚል ጽሑፍ ያለበት ጋር ሄደህ እንዳትጠጣ ይገሉሃል፣ ለጥቁሮች የሚል ምልክት ያለበት ሄደህ ጠጣ ትለይ ነበር። ዕድሜ ለማርቲን ሉተር ኪንግ እነዚያ ምልክቶች ዛሬ የሉም። ያደግኩባት አገር ሚሲሲፒ። ድምፃዊ ማብስ ስቴፕልስ This is the day. Walk down that gravel road, walking with my grandma, Mississippi sun, beaming down. I went to get some water. My grandma said, young'un, you can't drink that water. She said you drink from that fountain over there. Uh, and that fountain had a sign. For color only, I was so glad I had my grandma and my papa. <laughs> no, I won't leave you out, grandpa. My grandpa was so proud of me, y'all. I went down in Forest, Mississippi, one time there. Didn't know no better, but I integrated a washer, <laughs> would tell everybody my grandbaby Mavis she went up in that washeteria and washed her clothes and all the black ladies followed her on up in there <laughs> I'm proud of my grandbaby I saw many more of those signs as I lived in Mississippi I'm so glad I can say that I saw every one of those signs. <laughs> Dr. King saw that every one of those signs were taken down. ባደግኩባት ሀገር፣ በሚሲሲፒ ጥንቸል እንኳን ለማደን ወቅት ነበራቸው ፈቃድም ያስፈልጋቸው ነበር። በኔ ላይ ግን አደኑ ለነሱ ሁልጊዜ ክፍት ነበር። እኔን በማደናቸውም አይጠየቁም ነበር። በዚያን ጊዜ የሚሲሲፒ አያቴ ጋር ሁኜ በመንገድ ሲሄድ ውሃ ይጠማኛል። ታዲያ ያቴ ልጄ አደርሃን እዚያ ለነጮች ብቻ የሚል ጽሑፍ ያለበት ጋር ሄደህ እንዳትጠጣ ይገሉሃል፣ ለጥቁሮች የሚል ምልክት ያለበት ሄደህ ጠጣ ትለይ ነበር። ዕድሜ ለማርትን ሉተር ኪንግ እነዚያ ምልክቶች የሉም ዛሬ። ሚሲሲፒ ዳውኒን ሚሲሲፒ የተሰኘውን የማብስ ስቴፕልስን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቃና አድማጮች በድጋሚ የክብር ሰላምታ ደረሳችሁ። ላለፉት ጥቂት ሳምንታት ተፈራ ግርማ ብቻውን፣ ከዚያም ከወለላ ጋር በመሆን ሲያስተናግዷችሁ ሰንብተዋል። በመስተንግዷቸውም እንደ ተደሰታችሁ እርግጠኛ ነኝ። በዛሬው ፕሮግራም ለጆሮ የሚጥሙ ሙዚቃዎችን ይዣላችሁ። ቅርብ ያለሁ ሙዚቃ ነክ ዜናዎችም አሉኝ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው ክሩዝ የተሰኘውን ፍሎራይዳ ጆርጂያ ከኔሊ ጋር በመሆን የሚጫወተውን ዜማ Uh, I saw so my Baby, you a song. make me to roll my windows down and cruise. What up, Alright. I got my down, the radio. Get your radio. <laughs> Yeah, when I first saw that bikini top on her, she's popping right. marsha tucker we were falling in love in the sweetheart of summer she had to ride up into the cab of my truck and said fire it up let's go get this thing stuck Girl this country boy like everything you. don't change a thing, no way you stay the same like God, I like that, all that head to toe you call that Tell old boy he call back Send a text they fall back Cause I can see you got a thing for the fast life So come on shorty let me show you what the fast life ፍሎራይዳ ጆርጂያ ከኔል ጋር በመሆኑ የተጫወተውን ክሩዝ የተሰኘውን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ ወደ ያስኳቸው ሙዚቃ ነክ ዜናዎች ስንገባ በሙዚቃ በኩል ሰሞኑን በመገናኛ ብዙኃን መነጋገሪያ ሆና የሰነበተችው ሌዲ ጋጋ ነች። ሌዲ ጋጋ ከመጪው አዲስ አልበሟ አፕላውስ የተሰኘውን የአልበሟን ዋነኛ ነጠላ ዜማ ባለፈው ሳምንት በገበያ ላይ አውላ ዜማው በአሁኑ ሰዓት በበርካታ የሬዲዮ ጣቢያዎች እየተደመጠላት ነው። በዚህ ባሳለፍነው ሰኞ ደግሞ የዚሁኑ ዜማ ቪዲዮ ለቃ ቪዲዮውን ብዙዎች እየተመ የሚያመለከቱላት ነው። አፖሎስን በርካታ የሙዚቃ ገምጋሚዎች ጥሩ ግምጋሜ ሰጥተውታል። ዜማው የእናንተንም ግምጋሜ እንዲያገኝ ስቱዲዮ አስራራች ጀው ገብቻ ጀውገብቻለሁ ላሰማችሁ በገበያ ላይ ከሚውለው የሌዲ ጋጋ አዲስ አልበም ቀደም ብላ የለቀቀችውን አፕላውስ የተሰኘውን ዋነኛ ነጠላ ዜማዋን ነበር ያደመጥነው። መጪው አልበም ለጋጋ ሶስተኛው የስቱዲዮ አልበሟ ሲሆን የአልበሟን መጠሪያ ስም አርት ፖፕ ብላ እንደሰየመችው ታውቋል። ሌዲ ጋጋ ወደ ሙዚቃው ዓለም በቅርብ ጊዜ ሲሆን የመጣችው ዘፌም የተሰኘውን የመጀመሪያ አልበሟን እንደ አውሮፓውያን አቆጣጠር በ2008 አወጣች። ከዚያም ሁለተኛ አልበሟን ቦርን ዚስ ዌይ የተሰኘውን በ2011 ለቀቀች። ሁለቱም አልበሞቿ ባለም ዙሪያ የሙዚቃ አድማጮች ዘንድ እጅጉን ተደንቀውላታል። ከእነዚሁ ሁለት አልበሞቿ ብቻ ከ23 ሚሊዮን በላይ የአልበም ቅጂና ከ64 ሚሊዮን በላይ ነጠላ ዜማዎችን በዓለም ዙሪያ ቸብችባለች። በተለይም ዘፌም ከመጀመሪያ አልበሟ ይህ የሰማችሁት ፖከር ፌስ የተሰኘው ነጠላ ዜማዋ ከ12 ሚሊዮን በላይ ቅጅ የተሸጠ ሲሆን ቦርን ዚስዌ ከተሰኘው ሁለተኛ አልበማዋ ደግሞ የአልበሙ መጠሪያ የሆነው ቦርን ዚስ ወይ የተሰኘው ዜማዋ ከ8 ነጥብ 2 ሚሊዮን በላይ ቅጅ ተሽጦላታል። የኒውዮርክ ግዛት ተወላጅ የሆነችው 27 አመቱ አርቲስት እስካሁን ድረስ አምስት ግራሚ ሽልማቶችን ያገኘች ሲሆን የፎርብ መጽሔት በ2010ና ዘንድሮ በ2013 በዓለማችን ካሉ ተደናቂ መቶ ሴቶች መካከል አንዷ አድርጎ መርጧታል። እንግዲህ መጪው ሶስተኛ አልበሟ ደግሞ ይወደድ አይወደድ አብረን የምናየው ነው። ራፐር ከናኤ ዌስት ሰው ደብድብሃል ተብሎ ተከሰሰ። ከሳሹ በሎስ አንጀለስ ከተማ በፎቶግራፍ አንሽነት ሙያ የተሰማራ ዳንኤል ራሞስ ይባላል። ዳንኤል ታዋቂ ሰዎችን ባገኙበት ቦታ እያሳደዱ ፎቶ በማንሳት ለመጽሔት አሳታሚዎች ፎቶውን በመሸጥ ከሚተዳደሩ ሰዎች አንዱ ሲሆን፣ ሎስ አንጀለስ ፍርድ ቤት ባስገባው የክስ ማመልከቻ ከናኤ ዌስት ሎስ አንጀለስ ዓለም አቀፍ አየር ማረፊያ ባደረሰብኝ ድብደባ ከባድ የመቁሰል አደጋ ደርሶብኛል ባይ ነው። ከካናኤ ዌስት በኩል ስለ ክሱ የተሰጠ ማስተባበያ እስካሁን አልተሰጠም። ላለፉት ጥቂት ዓመታት በጤና ሁከት ምክንያት ከሙዚቃው መድረክ ጠፍታ የሰነበተችው የሶላ ንግሥት አሪታ ፍራንክሊን ሰሞኑን በመገናኛ ብዙኃን ቀርባ አይዟችሁ፣ ደህና ነኝ፣ ተችሎኛል ተሽሎኛል እያለች ነው። አሪታ የአመማትም ምን እንደሆነ ግልጽ ያላደረገች ሲሆን ላለፉት ሶስት ዓመታት ግን ልታሳያቸው የነበሩትን የሙዚቃ ትርኢቶች መሰረዟ የሚታወቅ ነው። የዩናይትድ ስቴትስ ቀዳሚ እመቤት ሚሸል ኦባማ ወደ ሙዚቃው እጃቸውን አስገብተው ከተለያዩ ድምፃውያን ጋር አብረው በመስራት ላይ ይገኛሉ። ነገሩ እንዴት ነው? መቤቷ አልበም ሊያወጡ ነው እንዴ? ብላችሁ የምታስቡ ካላችሁ ሚሸል ኦባማ የራሳቸውን አልበም ለማውጣት ሳይሆን በዩናይት ስቴትስ እየተስፋፋ የመጣውንና የጤና ጠንቅ የሆነውን የሰውነት ውፍረትን ለመቀነስ እንንቀሳቀስ በሚል መፈክር የበኩላቸውን ቅስቀሳ በማድረግ ላይ ይገኛሉ። ቀዳሚ መቤቷ ለዚሁ ለእንንቀሳቀስ ቅስቀሳ ከሚጠቀሙባቸው ዘዴዎች መካከል አንዱ ሙዚቃ ሲሆን በቅርቡ የተለያዩ የሙዚቃ አርቲስቶችን አንድ ላይ በማሰባሰብ አንድ የተዋጣለት ሰዎችን በደንብ የሚያስደንስና የሚያንቀሳቅስ አልበም ለማውጣት ዝግጅቱን አጠናቀዋል። ሚሸል ኦባማ ከአሰባሰቧቸው ድምፃውያን መካከል ጆርድን ስፓርክ፣ አሻንቴ፣ ራን ዲኤሚሲ ና ሌሎችም በርካታ ታዋቂ የሙዚቃ ሰዎች ይገኙበታል። ከድምፃውያን በተጨማሪ የሕክምና ዶክተሮችም በዚሁ አልበም ላይ ይሳተፋሉ። ይኸው በሚሸል ኦባማ አስተባባሪነት የሚዘጋጀው አልበም በውስጡ አስራ ዘጠኝ የራፕ ዜማዎችን የሚያካትት ሲሆን የፊታችን የመስከረም ወር እንደሚወጣም ታውቋል። እስቲ ከዚሁ ቀዳሚም ቤቷ ከተሳተፉበት አልበም ቀደም ብሎ የተለቀቀውን ዜማ ላስማ ስማችሁ ቀጥዬ በማሰማችሁ። ኤቨሪባዲ በተሰኘው በዚሁ ዜማ ላይ ሚሸል ኦባማ በሰውነት ጭማሬ ላይ የሚመጣ ህመምን በተለይም የህጻናትን ውፍረት ለመቀነስ እንቅስቃሴ ከጀመሩ አንድ አመት እንደሆናቸውና በዚሁ አገር አቀፍ ቅስቀሳ ሁሉም ዜጋ እንዲሳተፍ ሲማጸኑ ታደምጧቸዋላችሁ። ዜማው ይኸውናም። If we want to get everybody together, all over the world, as we get this thing started, something like this. Come on. It's hard to believe that almost exactly one year ago, we launched a nationwide campaign called Let's Move to help solve the problem of childhood obesity in this country. Back when we first decided to take on the issue of childhood obesity, a lot of people wondered, could we actually make a difference? I'm gonna make this my from food to school is your life, from friends to family, it's the life. There's no pressure, things will be better if you try. You gotta work hard, you gotta eat right, feeling good starts on the inside. Smile as much as you can, don't be shy, make a new friend. The joy you bring to someone's life can be so proud. time to get involved let the whole world know just the other day they see me on the show didn't know i had style didn't know i had cool for sure i'm not your average doc but exercise with hip hop it's all about the move yeah all about the move no matter how we move man we ain't gonna stop to come together on this track, kick a little facts about the way we are moving, what we like. Gotta watch your calories, Watch you take it in. Now to balance out your calories, you gotta hit the gym. Never thought a cardiac surgeon. A neurologist. We'll talk exercise, not politics. You only got one life to live. Live healthy, that's, that's what it is. is Let's go! Okay. የዩናይትድ ስቴትስ ቀዳሚ እመቤት ሚሼል ኦባማ ከመጠን በላይ በሆነው ውፍረት የሚመጣውን በሽታ ለመከላከል ሰዎች እንቅስቃሴ እንዲያደርጉ ዋይት ሀውስ፣ ሆነው የበኩላቸውን አስተዋጽዖ በማድረግ ላይ ይገኛሉ። ከእንቅስቃሴያቸውም አንዱ ታዋቂ የሀገሪቷን ሙዚቀኞች በማስተባበር በደንብ የሚያስደንስና የሚያንቀሳቅስ አልበም ማውጣት ሲሆን ከፊታችን የመስከረም ወር ከሚለቀቀው አልበም ውስጥ ኤብሪባዲ የተሰኘውን ዜማ ነበር የሰማችሁትም። አድማጮች ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን እንመልከት። ማይ ፓርቲ የተሰኘው የሉክ ብራያን አልበም በዚህ ሳምንት 528 ሽቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ሪቤል ሶል የተሰኘው የኬ ሚሻል አልበም 72 ሽቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ናው 47 የተሰኘው የበርካታ ድምፃውያንን ዜማ ያካተተው አልበም 52 ሽቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ብንመለከትና ከሶስተኛው ደረጃ ብንጀምር Hands in the air like we don't care. Cause we came to have so much fun now. somebody here might get some now. We can't stop it, Yeah, Miley Cyrus, I got the ሮወር የተሰኘው የኬቲ ፔሪ ዜማ ነው፣ በዚህ ሳምንት የሁለተኝነትን ደረጃ የያዘው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ላይን የተሰኘው የሮብን ቲክ ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘውም አድማጮች አሁን ደግሞ እስቲ ወደ ወሬዎቹ ልመልሳችሁ ሰሞኑን በአብዛኛው ዜና ስናዳምጥ ሶሪያ ሀገር በኬሚካል መርዝ ሰዎች ህይወታቸውን አጡ በግብጽ በተነሳ ብጥብጥ ይህን ያህል ሰዎች ሞቱ የመሳሰሉ አሳዛኝና ከንፈር የሚያስመጥጡ ዜማዎችን ነው የምናደምጠው ሌሎች ፈገግ የሚያደርጉን ዜናዎች ሳይከሰቱ እኮ ቀርተው አይደለም እስቲ በዚህ ሳምንት ከተከሰቱ ፈገግ ከሚያደርጉ ዜናዎች መካከል አንድ ሁለቱን ልንገራችሁም አንዲት ግዛ ነዋሪ የሆነች ሴት ወይዘሮ ባለፈው ማክሰኞ ፖሊስ ጣቢያ ትሄዳለች። ፖሊሶቹም ምን ነው ምን እንርዳሽ ማለት ሴትየዋም፣ እኔና ጓደኛዬ በኢንተርኔት ላይ ካሜሮን አገር በ350 ዶላር የምትሸጥ ዝንጀሮ አየን። ከዚያም የሚሸጡት ሰዎች ገንዘቡን ቀድማችሁ ላኩ ስላሉ ገንዘቡን ላክን፣ ይኸው እስካሁን ድረስ ዝንጀሮዋ በእጃችን አልገባችም ትላለች። ፖሊሶቹም አይ ተስፋ ሽንቁረጪ፣ ዝንጀሮዋን እንሸጣለን ያለው ድረ ገጽ የሐሰት ድረ ገጽ ስለሆነ ዝንጀሮዋን የምታገኝ አይመስላል አይመስለኝም በማለት ቁርጡን ይነግሯታል። ስንት የሚያስቅ ፍጡር አለ! ይህ ደግሞ የሆነው ኤለኖይስ ግዛት ነው። ሁለት ሌቦች የሐሰት ጥይት በመያዝ አንድ ምግብ ቤት ሊዘርፉ ይሄዳሉ። የምግብ ቤቱ ባለቤት በር ላይ ያገኛቸውና ምን ነው፣ ምን ልርዳችሁ ቢላቸው፣ አይ እኛ የመጣ ነው ልንዘርፍህ ነው ይሉታል። ባለቤቱም አይ አሁን ለመዝረፍ አይመቻችሁም፣ ለምን ትንሽ ቆየት ብላችሁ አትመጡም? ይላቸዋል። እነሱም ምክሩን በማድመጥ ትንሽ ቆየት ብለው መመለስ፣ አሁን ግን በሩ ላይ የጠበቃቸው የምግብ ቤቱ ባለቤት ሳይሆን እጃችሁን ወደ ኋላ አዙሩ የሚል ፖሊስ እንጂ። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ ያለ ሰዓት እየተገባደደ ነው። ፕሮግራማችንን እንደ ተከታተላችሁት ማርቲን ሉተር ኪንግ አህበድሪም ህልማለኝ የተሰኘውን ንግግራቸውን ያደረጉበት አምሳኛ ዓመት ከዛሬ ጀምሮ በዋሽንግተን ዲሲ እየተከበረ ነው። ለዛሬ የምሰነበታችሁ እነ ማርቲን ሉተር ኪንግ ለሰብአዊ መብታቸው በሚታገሉበት ሰዓት ነጭ አሜሪካውያንም ከነ ዶክተር ኪንግ ጋር እጅ ለእጅ በመያያዝ አብረዋቸው ታግለዋል። ከነዚህም ሰዎች መካከል እውቁ የሙዚቃ ሰው ባብዲለን ይገኝበታል። ባብዲለን ስለሰዎች ስለ ሰዎች ሰብአዊ መብት መገፈፍ ብዙ ዜማዎችን ተጫውቷል። ከተጫወታቸውም ዜማዎች መካከል ዘ ታይም ዘ አር ቻንጅንግ የተሰኘው ዜማ ይገኝበታል። ባብዲለን ይህንን ዜማ የተጫወተው እነ ማርቲን ሉተር ኪንግ ለመብታቸው በሚታገሉበት ወቅት ነበር። ለዛሬ የምሰናበታችሁ በዚሁ ዘ ታይም ዘ አር ቻንጅንግ በተሰኘው የባብዲለን ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Come gather round people wherever you roam And admit that the waters around you have grown And accept it that soon you'll be drenched to the bone If your time to you is worth saving Then you better start swimming or you'll sink like a stone For the times, they are a change Some writers and critics who prophesize with your pen And keep your eyes wide, the chance won't come again And don't speak too soon, for the wheel's still in spin And there's no telling who that it's naming For the loser now will be later to win For the times they are a-changing Senators, congressmen, please heed the call. Don't stand in the doorway, don't lock up the hall, for he that gets hurt will be he who has stalled. The battle outside raging will soon shake your windows and vibrate your walls, for the times they are changing. Come mothers and fathers throughout the land And don't criticize what you can understand Your sons and your daughters are beyond your command Your old road is rapidly aging Please get out of the new one if you can't lend your hand for the time they are a changing. The line it is drawn, and the curse it is cast. This slow one now will later be fast, as the present now will later be past. The order is rapidly fading. And the first one now will later be last for the times they are changed.